አቶ ጥላሁን አፈሳ በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ፕሮፌሰር በቀለ አፈሳ በህይወት ዘመናቸው ብዙ ቃለ ምልልስ በመስጠት ስለ ራሳቸውም ብዙ እንዲታወቅ በማድረግ የሚታወቁ አይደሉም የስራ ባልደረቦቻቸው እንደገለጹልን፣ እርስዎ እንደ ወንድም ፕሮፌሰር በቀለ ማን እንደነበሩ እንዲያጫውቱን ጋብዘንዎትና ወንድሞ ምን አይነት ሰው ነበሩ? ምናልባትም የልጅነት ገጠመኞቻችሁን መነሻ ልናደርግ እንችላለን። ጥሩ፣ እንግዲህ በቀለ ታናሽ ወንድሜ ነው። ከኔ ሁለት አመት በኋላ እዛ አካባቢ ነው የተወለደው በቀለ እንግዲህ የበለጠ የሚታወቀው ቤተሰቡን በጣም በመርዳት ከፍተኛ ስራ እየሰራ ጊዜ በሌለው እንኳን ሁኔታ ከኢትዮጵያ እዚህ በየቦታ ያለ ነው ዘመዶቹን በየጊዜው እየተከታተለ ጊዜ የለውም ግን ከመርዳት በጭራሽ አልተቆጥበም ቸር ነው በወጉ ይወዳል ቤተሰቦቹን ግልጽ ነው የመሰለውን ይናገራል የሚፈልገውን ብቻ ያደርጋል በቤተሰብ በወንድምና እህት ብቻ ስንጀምር አስር አስራ ሁለት ነን። ሜልጅጆች ጋር ተደምሮ ብዙ ሆነን ነው ያደግነው። በዛ ውስጥ ግን በቀለ በጣም ልዩ የሚያደርገው ጸባይዎች ነበሩት። እንደው ለማስታወስ ያህል እንግዲህ ህይወቱን እያከበርንለት ነው ያለ ነው የሚለቀስለት አይደለም፣ የሚከበርለት ነው ብዬ አምናለሁ። አቶ ጥላሁን እስኪ ወደ ልጅነት ጊዜያችሁ ይውሰዱን በተለይ በባህሪያቸው ለየት ያሉ እንደነበሩ የስራ ባልደረቦቻቸውም እርሶም ቀደም ብለው ጠቀስ አድርገዋል በልጅነት የተለዩ የሚባሉ የሚታወቁ የትምህርት ቤት የመጀመሪያ አመታት ሊሆን ይችላል በቤተሰብ ውስጥ ከወንድም ከእህቶቻቸውም ከቤተሰቦችም ጋር ባላቸው ግንኙነት ሊሆን ይችላል ምን አይነት ልጅ ነበሩ ፕሮፌሰር በቀለ እንግዲህ ከበላዩ ስለሆንኩ ኬስ ትምህርት ቤትም ጀምሮ ዳግማዊ ምኒልክ ትምህርት ቤትም እስከ ስምንተኛ ክፍል በአንድ አመት ብቻ ነበርም በልጠው በክፍል እየተከታተልን ስለሄድን በጣም አውቀዋለሁ በቀለ በጣም ለየት ያለ ነው የምለው። እናታችን ጠንካራ እናት ነች። ሁላችንንም በደንብ አርጋ መገሰጽ ብቻ ሳይሆን በደንብ በመቆጣት በደንብ አርጋ በወግ ያሳደገች ነች። አንድ ቀን ግን ተሳስታ እንኳን በቀለ ስትነካው አላቅም። ሲያድግ ግን ጠይቅያትም አላቅም። ጠንካራ ነች። ብዙ አስተዳዳሪም ስለሆነች ለምን እሱን የሚባል ነገር የለም። ደግሞ በግብሩም አስመስክሯል፣ ብዙ ጊዜ በሚያደርገው ነገር እና በአስራ ዘጠኝ መቶ ሰማኒያ አራት በፈረንጆች አቆጣጠር አይኗን ልትታከም ሱ ሀዋርድ ዩኒቨርሲቲ ገና እንደ ጀመረ ነው። አንድ ሶስት አመት ሰርቷል። በአስራ ዘጠኝ መቶ ሰማኒያ አንድ ሰማኒያ ሁለት ይመስለኛል እዛ የጀመረው እሷን አስመጣና አይኗን ሲያሳክም፣ እንግዲህ ብዙ ጊዜ ከእናቴ ጋር ለመጫወት ለብዙ ጊዜ አልተያየንም። እኔ በሰባ አምስት አካባቢ ነው የወጣሁት ከሀገር ቤት በኢትዮጵያ ወይስ በአውሮፓ? በአውሮፓ ነው ማውራው እንግዲህ መቀየሩ ከባድ ነው ለኔ ደ ለሽ ሰባት ወይ ስምንት አመት ዝቅ እያደረግን እናስ አዎ እንደዛ ነው። እና በሰማኒያ አራት በፈረንጆች ነበር ጊዜ የመጣችው። እኔ ከፊላደልፊያ ካለሁበት ከተማ አርብ ብሄድና እሑድ እመለሳለሁ እናቴ ጋር እየዋልኩ እስቲ ንገርኝ ለምንድን ነው እሱን ያልቀጣሹ ያልመታሹ ሁላችንም እየተገረፍን እየተቆጣሽን ያደግነው ብዙ አገልግለን ሻል በቀለን አንድ ቀን እንኳን ስታዩ ስትቀጩ አልታየም እንደው ለምንድን ነው ብዬ ጠየቅኳት ምንም አልጨነቃትም ረጋ ብላ ረጋ ያለ ስለሆነች ታሪክ ነበረው ሙሉመቤት የምትባል ታላቅ እህታችን ነበረች በሞት የተለየች። እኔ የተወለድኩ ዓመት ነው የሞተችው። በቀለ ከመወለዱ በፊት ማለት ነው። እሷ በጣም ልጅ ሆናል እልኸኛ ነበረቻለች። ገና በአራት ዓመቷ አንድ ጊዜ መትቻት ስቅስቅ ብላ ቁጭ ብላ አልቅሳ መጨረሻ ላይ ድንገት ሳላያት የቆመ መሰል አልነበር፣ ግድግዳውን ተደግፎ ቤት ጫፉ ላይ ወጥታ ቁጭ አለች እና እዛ ሲቃ ሲተናነቃት ምንም አላልኩም። ጸለይኩ። ያለች አለች ክርስቶስ እች ልጅ ከዚህ ላይ አውርድልኝ እንጂ ከዛሬ ወዲያ ጫፏን አልነካትም ብዬ ጸለይኩ እኮ። እውነትም ቀስ ብላ ስትረጋጋ በራሷ ወረደች። እልክ ይዟት ነው፣ ሁለተኛ እንዳትነኪኝ አይነት ነገር ነው እንግዲህ። አንድ ነገር እራሷ ልታረግ ነው። ከዛ ወረደች፣ አልነካኋትም። ያው በቀለ ከመወለዱ አንድ ዓመት በፊት ሞታለች። እንግዲህ በዛ ጊዜ እሷ አሁን በቀለ ሲወለድ እናቴ እሷንም ታስታውሳለች። ስለዚህ የእሷ አይነት ጸባይ እየያዘ መጣብኝ። ጠንክር ያለ ልጅ ነው ከሁላችሁም። እና ያ ነገር እንዳይደገም በማለት እሱ እንደውም የበለጠ አትንኩኝ የሚል ነው፣ በጣም ከልጅነቱ። ስለዚህ ስል እንትም ታውቀዋለህ፣ መቼም ምን አይነት ጠንካራ ሰው እንደሆነ ታውኩት አለች ከዛ ደግሞ ሌላ ምትል ብዙ ተማሪ ያለ ከበላያችን ከኔ በላይ አራት ወንድሞች ይማራሉ። ሁሉም ወንድማችን ዩኒቨርሲቲ ገብቶ የተማረ ነው ሁሉም። ስለዚህ ተማር አጥና፣ ተማር አጥና የኖ ኳስ ስትጫወትም ገፋ እየተደረገ አጥና የሚባል ነገር ብዙ ነው። የፒያሳ ልጆች ነን። ፒያሳ ነው የተወለድ ነው። ስለዚህ ብዙ ጭነት ያስፈልጋል። መቼም ፒያሳ ስትወለድ የሚያሳስት እንዳይኖር ትምህርትን ጠበቅ አድርጋችሁ እንድትይዙ ወላጆች መፈለጋቸው አይቀርም፣ ይንጸባረቃል። በተለይ ወንድሞች ታላላቆች ያውቃሉ። ሰፈሩ ከባድ ሰፈር ነው ለማሳደግ ልጆች። እና በዛ ጊዜ በቀለ ልጅ ነው እንግዲህ እኔ የምነግርህ ሁለተኛ ክፍል እያለ ነው። አትንገሩኝ እኔ በፈለገኝ ጊዜ ያረጋለሁ ነው እንግዲህ ጸባዩ። ያው እናቴ ያወቀችው ጸባይ ነው። ግን ደግሞ ወንድሞቹ በመጠኑ ቢያውቁትም ግን እንደ እናት አያውቁም። የእናታችን ሀሳቡ አልገባቸውምም እሷም አትናገራቸው ብቻ። ለማንኛውም እምቢ አለ። እምቢ ሲል ምን ሲል ያው ሲገፋ ያችን ግልጽ ለማድረግ ብሎ ምንም ሳጠና ፈተና ቀረበ። ክፍል ጠቅላላ ከክፍሉ የመጨረሻ ተማሪ ሆነ። ወራ ወጣ። የፈለጉትም የመጨረሻ ውጤት ማግኘት ነበረ። እኔ ምን አውቃለሁ። ስን አጎታችን ነበረ ሚኒሊክ ትምህርት ቤት። እንደው የወደዋለ ነገሩ፣ እዛው ጎረቤታችን ና አጎታችን አስተማሪ ነው እዛ ሚኒሊክ በዛ ሰዓት። አይ እንደው ዝም ብሎ እኮ ነው። አሁን ማንም የሚያልፍበት የሚማርበት ሁሉ አሁን በቃ ለሁለተኛ ክፍል እንደገና አይቀመጥም። ተነጋግረው ሶስተኛ ክፍል አስገባው። ተማምነውባቸው ማለት ነው። እንደሆነም አላውቅም። ግን አይቀመጥም፣ ሁለተኛ ክፍል እንደገና አይደግምም። ወራኔ ወጣው ከክፍል መድገም አለበት። ሌሎችም ደግመዋል። ከዛ እንግዲህ አትንኩት፣ እስቲ ተወት አድርጉት ተባለ። ተተወ። ሶስተኛ ክፍል በእርግጥም በራሱ ማጥና ጀመረም፣ አንድም ሳይናገረው። እንግዲህ አሁን ተወት ሲደረግ ምፈልገውን አደርጋለሁ ነው። በአንደኛው ተርም አስራ አራተኛ ወጣ ከክፍሉ እንግዲህ ከወራ አስራ አራተኛ ቀላል ነገር አይደለም። ሁለተኛ ክፍል የወደቀ ተማሪ ሶስተኛ ክፍል ገብቶ የተሻለ ደረጃ ማሳየት በእርግጥ በገዛ ፈቃዳቸው ጥረት ማድረግ የፈለጉ ጊዜ የሚያገኙትን ውጤት የሚያመላክት ይመስላል። ይሄ ነው እንግዲህ ከዛ በኋላ ከአራተኛ ክፍል ጀምሮ ያው እስከ ስምንተኛ ክፍል ጠቅላላው አሁን አንደኛ የወጣ ምኒልክ ትምህርት ቤት ሚኒስትሪ ዘጠና ዘጠኝ ፖይንት ዘጠኝ ፐርሰንት አግኝቶ ነው ያለፈው የስምንተኛ ክፍል ሚኒስትሪ። ከዛ ውንጌት ትምህርት ቤት ተከፍሎለት ገባ። መስተማሪ ነበር። እንግዲህ ይሄ እንግዲህ አንዱ ጸባዩ ነው። አትንኩኝ ብቻ አይደለም፣ ምንም ነገር አይፈልግም። እኛ ምን ፈልገውን ነገር እሱ አያረግም። ለምሳሌ ቤታችን የነው ባህሉም ሁሉም ያለበት ነው። ቅራሪ ጠላ አይጠጣል። ቤታችን ሁላችንም እየጠጣን ያደግ ነው። ምሳ ስንበላ በማንቆርቆሪያ ቅራሪ ቀርቦ አስር አስራ ሁለት ሆነን እየተጋገዝን እየቀለድን ነው ከሀገር ቤትም ስወጣ ሲቀልዱብኝ እንጀራ ናፈቅሀል ተባልኩም። ቀራሪው እንዴት ሆንክ ነው ያሉት። በቀለ በቃ በራሱ ነው፣ ምንም ትርፍ ነገር አይፈልግም። ልብስ እንደኛ አይለብስም። መልበስ ነገር ባወራህ፣ ለምሳሌ ስድስተኛ ክፍል ሂሳብ አስተማሪያችን ነበር ጋሽ በቀለ የሚባል እሱ ሲያስተምረኝ፣ እኔ ሂሳብ እወዳለሁ ጥሩ ተማሪ ነበርኩ፣ ከክፍል አንደኛ እወጣለሁ። ሳለሁ ጋሽ በቀለ ይወደኛል። ልክ እኔ ስድስተኛ እንደወጣሁ የእኔ ደግሞ ወንድሜ በቀለ ተማሪ ሆነም ስድስተኛ ክፍል እሱ ገባ። ሰው ሰባተኛ ሲያልፎ አዎ። እና እሱ ደግሞ ከኔ የተሻለ ሆኖ አገኘው። ታዲያ ጋሽ በቀለ እንደው ከአንተ የበለጠ ወንድም ላክልኝ እያለ በቃ እሳ አገኘው፣ ውጪ ያወራኛል። በኋላ በቀለ ቀዳዳ ያለ ልብስ ነው የሚለብሰው። አሁን ታዲያ ጋሽ በቀለ ድህነት ይመስሎታል። እንግዲህ በኋላ ድንገት እኔ ጋር ይመጣና እንግዲህ ቸግራችኋል ወይ ከቸገራችሁ እኔ ልብስ ልግዛለት ብሎ እንደው እሱንም ፈራው መሰለኝ ይቻላል እኔን ይጠይቀኛል። አይጋሽ በቀለ ምንም ችግር የለም በቤታችን ደህናንን የተደላደልንን እንደው በቀለ በቀለ ስለሆነ ነው፣ እንደዛ ብትለው የበለጠ እንትንም ትንሽ ዞር ይልብሃል ስለዚህ ቶ ችግር የለም። ይኸው ነው፣ ከቤቱ የታወቀ ነው። በዚሁ ነው የታወቀው። እናታችንም ሞክረንም ትተነዋል። በመሰለው ነው የሚሄደው። እንግዲህ እንዲህ ነው በቀለ ሲያድግ እና በራሱ ነው ሁሉንም የሚያደርገው። ትምህርቶን ይማራል። ማን ይነካዋል? በደንብ እንዳልኩ ነው። አንደኛ ነው፣ አያጠፋም። እንደዚህ ነው ተባዩ። በጣም የተለየ ባህሪያቸው ከልጅነታቸው ጀምሮ ይንጸባረቅ የቆየ መሆኑን ካዋጉን ወግ መረዳት ይቻላል ኋላ ላይም በጉልምስና ና በወጣትነት ጊዜያቸው ወይም ደግሞ ስራ ላይ ከተሰማሩም በኋላ እሳቸው ያመኗቸውን ነገሮች እስካደረጉ ድረስ ሌሎች የግል ፍላጎቶች፣ ምናልባትም ሌሎች ሰዎች ሊያደርጓቸው የሚችሏቸውን ሲቆጠቡ ይስተዋላል። ከስራ ጓደኞቻቸው እንደ ተረዳ ነው እርሱም የሚያውቁት። በኋላ ላይ በጉልምስና ጊዜያቸው የታዘቡት መሰል ገጠመኛ አለ። ሞልቷልም። ያ ነው፣ ህይወቱ በሙሉ በዛ መንገድ ነው። የሚኖርበት ቤት አሁን ትንሽ ምን የምታክል ቤት፣ ያው ለማስገቢያ፣ ራሱን ለማሳደሪያ ነው። በቀለ ቤተሰብ አልመሰረተም። ሰዎች ለምን አታገባም ይሉታል። ግድልም፣ ራሴን ወዳለሁ፣ ብዙ የሚሰራ ነገር አለ፣ የእናንተም ልጆች አሉ፣ አገሩ ኮሌጅ ሞልቷል፣ ታከም የሚማርም የሚረዳ ይላል። በእውነቱም ደግሞ ዝም ብሎ አይደለም፣ ከልቡ ነው። በጣም ይረዳል የሚረዳ ሰው። በዚህ አይነት በቀለ በጣም ለየት ያለ ነው ከዛ ላይ ደግሞ እንደው በድሮ መንገድ ብታመጸኛም ነው አይሆንም ካለ፣ አይሆንም ነው። ለምሳሌ ውንጌት ዘጠነኛ ክፍል እንደገባ ከፒያሳ ውንጌት አንድ ባሳ አለች የሀያ ደቂቃ መንገድ ትመስለኛለች። ውንጌት ለመሄድ ጉለልኝ ሄደ፣ መስከረም ገባ፣ ጠፋ። አዳሪ ነው እንግዲህ፣ እስከ ገና ሊመለስ አልፈለገም። እንግዴ እናታችን ጠንካራም ብትሆን መቼ መናፈቃ አይከርም። እስቲ ልሂድና ሌ ውሰዱኝ አለች። ወንድም ይመስለኛል ማን እንደ ወሰዳት አላውቅም። ሄደች፣ አልፈቀደም የለም ተባለ፣ ተመለሳይ ሳታይሁን ለገና መጣ እንግዲህ። ከመስከረም እስከ ገና ስንት ጊዜ ነው ያለው? እንግዲህ ለሶስት ተራ አላየ ነው ያው። ለገና እረፍት መመጣት አለበት። ሲመጣ እንደ ምንድን ነው መታ የምትደበቀው? ለምንድን ነው ማታ? አንደኛ እንዳይለምድባት ነው። ሁለተኛ ደግሞ ዋና መስመሩን ስንት ተማሪ ከየባለ ሀገሩ መጥቶ ውንጌት የሚገባ ዘመድ የለው አዝማድ የለው መጥቶ የሚጠይቀው እኔ ከዛ እየተነሳው መጣበት ምክንያት ምንድን ነው? ሌሎቹስ ቢሆኑ የት ይሄዳሉ? ከነሱ ጋር ነው ያለሁትና አልመጣም። ትምህርት ቤት ሲዘጋ እመጣለሁ። ይኸው ነው እና እንደዛ ነው ህይወቱ። ያ አመፀኛም ነው። አስረኛ ክፍል ሳለ በዚህ በጥላሁን ግዛው ሞት አካባቢ ነው መሰለኝ ትምህርት ቤት ውስጥ ድርግ እያለ ግጥም እየገጠመ ተማሪውን ሆይ ብሎ ግጥም ያነባል። ብቻ ሌላም ሌላም ነገር አለ እንግዲህ። ተባረረ አስረኛ ክፍል ሳለ። ዊንጌትን ትንሿ ኮለኒ ይላታል። በኮሎኒ ላይ አመጻ ሚመስለው መስለኛል። እንግዲህ አመጻ ያምጽ ነበር። ተባረረ። ታላቅ ወንድሜ እንደዛ ጊዜ ዳኛ ነበር። እነሱ ተነጋግሮ ነጎሽት አድርጎ አይ፣ እንግዲያው ከፋሲካ በኋላ ነው እንግዲህ ለፈተና ይመለስ፣ እስከዛ ጊዜ ግን በራፏን እንዳይረግጥ ተብሎ ተባረረ። ከጓደኞቹ ጋር እየተገናኘ በድብቅም ትምህርት ቤትም ባይሄድ እንግዲህ ወይ እነሱ እያመጡ ወይ እሱ እየሄደ ባስ ብቻ ኖቷን እየተቀበለ ከማንም ጊዜ በላይ አጠና። አመቱ ሲያልቅ ለፈተናዋ ብቻ ነው ሄደው፣ ከምን ጊዜውም የበለጠ ውጤት አመጣ። ሳይማር አንደኛ፣ ሁለተኛ፣ ከሁሉም ጊዜ የበለጠ የተሻለ ውጤት አመጣ። በኋላ እንዴት ነው ይሉታል። እንዴ ውንጌቶች እኮ ከሁሉም የሚበልጡ ዘጠና ዘጠኝ ያገኙን ተማሪ ከየአገሩ ለቅመው ትምህርት ቤታችን ነው ይላሉ፣ ያስተማራቸው እነዚህ እኮ የትም ቢማሩ ከማንም የሚበልጡ ተማሪዎች ናቸው። ውንጌት አደለም የሚፈተናው፣ ውንጌት አደለም፣ ልጆቹ ናቸው። ዝም ብሎ እኮ ነው። ይኸው ሳልማር አደለም እንዴ ከሚፈልጉት በላይ አመጣሁት። እነሱ የሚመኩበት ነው እንጂ ያው ተማሪው ነው ብሎ በራሱ የሚያደርገው ነገር ነበር። ከዛ አስራ አንደኛ ክፍል ሲገባ፣ አስረኛ ክፍል ፈተናውን ሲፈተን ከሁሉም ጊዜ የበለጠ ውጤት አመጣ። ስኮላርሽፕ ይሰጣሉ። አስራ አንደኛ ክፍል ስትገባ ከስልሳ ተማሪዎች ውስጥ ተመርጠው ሶስት አራት በነጻ አስራ አንደኛ ና አስራ ሁለተኛ ክፍል ይማራሉ። እናቴ ቀድማ ክፍላለች፣ ገንዘቡን። እሱ የተባረረ ተማሪ ነው፣ እንዴት ስኮላርሽፕ ይሰጠዋል? በኋላ ትምህርቱን ሲጀምር፣ ክላስ ሲጀምር ገንዘቡን መልሰው ይሰጡታል። እንግዲህ እሱንም እንደው ትምህርት ቤቱን አቅጣጫውን እንደ አምጽም እንደምንም ነው ገንዘቡን መልሰው በል እንግዲህ ከአሁን ወዲያ በስኮላርሽፕ ነው የምትማረው፣ በነጻ ነው የምትማረው ብሎ ይሰጡታል። ሲመጣ ቤት ለእናቴ መልሶ ገንዘቡን ይሰጣታል። ገንዘብ የሚፈልግ ሰው አደለም። አሁን ሳንቲም የሚፈልግም ሰው አደለም። እናቴ ምንድን ነው ትለዋለች። አልፈለጉም ገንዘብ ሽልማት ነው ምን አላላትም። አልፈለጉም ገንዘቡን ይላታል። ተጠራጠረች እንግዲህ ያባረሩትም መሰላት። ተባሯል የዛሬ አመት ወንድሜ ጋር ትደውልና፣ ረባክ እንዲህ አይነት ገንዘብ አምጥቶ መልሶልኛል፣ ይሄ ነገር አላማረኝም፣ እስቲ ያጣራ ትለዋለች። ወንድሜ ጠይቃቸው እንግዲህ ያው አይ ስኮላር ስኮላርሽፕ ስለሆነ ነው፣ በነፃ ነው ካሁን ደም ይማረውበታል እግዚአብሔር ስትልኝ ብሎ ይመልሳል። እናቴ አይዞሽ እንግዲህ የገና ስጦታ ነው የሰጡሽ ተቀበይ፣ እሱም ምንም አልሆነም፣ ደህና ነው ይላታል። እንደዚህ እንደዚህ አይነት ጸባይ ነበረው። በእርግጥም የተለዩ ሰው ናቸው። ፕሮፌሰር በቀለ ኃላፊነት ወስደው ብዙዎችን ለመርዳት የሚጥሩ በሙያቸው የሚተጉና ለታላቅ ደረጃ የሚበቁ ናቸው። አቶ ጥላሁን ምናልባት የመጨረሻ ጥያቄ ልጠይቀው፣ ቀደም ብለው በጨረፍታ ነክተዋታል። የተማሪ ቤት ጉብዝ ናቸው። በጊዜው እንደሚደረገው ከንጉሱ እጅ የላቀ ሽልማትም ለማግኘት አውቅቷቸው ነበር። እስኪ ስለ እሱ የሚያውቁት ነው ያጫውቱን። አዎ ከውንጌት የሚማሩ ልጆች ሁሉ ጊዜ በዚህ በማትሪክ ፈተና ብዙም ጊዜ እነሱ ጋር ነው ይሄ አንደኛ ሁለተኛ የሚሆኑት የወርቅ ሰዓትም የሚቀበሉት በቀለ ማትሪክ በወሰደ ጊዜ ምናልባት ባለሳት ከ- ከጠቅላላው ከሀገሪቷ የበላዩን እሱ ይመስለኛል ያገኘው። በዛን ዓመት ስምንት ኤ አግኝቶ ነው ያለፈው። እንግዲህ ያ ነው ከሱም አልሰማንም። እንዴት ነው አል ነው አለፍኩ አለ። አይጠየቅም። በቀለ እንዴት አለፍክ? ስንት አመጣህ? ይህንን የሚናገር ሰው አይደለም። እቤት አለ። እኔ እንግዲህ በዛ ጊዜ ማወቅ አለብኝ። ያው ፒያሳ ነው ፒያሳ። ማንም የሚያወራው ነው። ወጣ ስል ሁለት ጓደኞቼ የወንጌል ልጆች አገኘሁ። ሁለተኛ አመት ከእኔ ጋር የሚማሩ አንድ አሁን እዚህ ያለ አንዱ ኢትዮጵያ ነው። በቃ በቀለ ወዱታል፣ ማንኛቱን ያውቁታል፣ አመፀኛነቱንም ምኑንም እና እንዲሁ በጨዋታ ላይ በቄ በጣጠሰችዋሉኝ። እነሱ እንግዲህ ወንጌት ናቸው ሰምተዋል። እሱ ነው እንደዚህ ስምንቴን ያመጣው። ያችን ወሬ ይዤ እንግዲህ ለቤት ተናገርኩ። ያው እንኳን ደሰላ አይባልም በቀለ። እኛም መቼም በዚህ ተነስተን ዳቦ አልቆረስንም፣ ድግስ አልደገስንም። የቸገረን ነገር እንግዲህ ምንድን ነበረ መሰለ፣ በዚህ ጊዜ ሄዶ ይቀበላሉ ይህን ሽልማት እንግዲህ። እሱ ይሄ ነው፣ ይህን ነገር አያረግም፣ ሰርግ አይሄድም፣ ልደት አይሄድም፣ ድግስ አይወድም። እንግዲህ በቀለ የራሱ ሰው ነው። ይሄው ነው ያችን ሽልማት ሄዶ አልቀበልን። ያወራሁት እንግዲህ እኔ በዛ ጊዜ ዩኒቨርሲቲ አብረንም ስላለን በጣም እንቀራረባለን፣ ሁለታችንም እንሳተፋለን። በዚህ ጊዜ ከበቀለ ጋር ጥሩ ግንኙነት ነበር፣ የተሳትፎ ነው። እንግዲህ እኔም ዩኒቨርሲቲ ተማሪ ስለሆን ካሁን በደንብ ቀርቦኛል። እና በዛ ጊዜ ጠይኩት ትሄዳለሁ ሆይ ከቀርበ ሄንን ሽልማት ትቀበላለህ ሆይ አልሄድም አለ አሁን ለመጀመሪያ ጊዜ ትንሽ ተጽዕኖ ያደረግኩ መሰለኝ እኔ ያልኩት ምንድን ነው አይ አለመሄድህ እንደውም አቴንሽን ፍለጋ ነው የሚመስልብህ ብትሄድ እንደ ማንኛውም ሰው ትቀበላለህ ትወጣለህ አንዴ ነው ዝም ብለህ የሚጠራው ባትሄድ ግን እንደዚህ አይነት ሰው ከውንጌት ዋንደኛ የወጣ ንቆ ቀረ የሚባል ወሬ ለማስወራትና ራስህን የተለየ ለማድረግ ለማድረግ ካልሆነ በስተቀረ የሚቀልህ እንደ እኔ ቢሆን ብትሄድ ነው አልኩት። የሚገርም ነው ያን ማድረግ ገባው። ያው መቼም ልብስ አለበሰም እንደማንም ወሱፉ ም ምንም የሚባል ነገር የለም። በዛችሁ በንት ነው አለም ፎቶግራፏ ሄዶ ተቀበለ። ቅር እያለው ሄደ። እንደዛ ያደረግ ነበር። አቶ ጥላሁን አፈሳ ፕሮፌሰር በቀለ አፈሳ በተወለዱ ሀምሳ ስምንት አመታቸው ባለፈው ሳምንት ውስጥ ነው ከዚህ ዓለም በሞት የተለዩት። ሕይወትና ስራዎቻቸውን ለመዘከር የሕይወት ልምዳቸውንም ለአድማጮቻችን ለማጋራት በተዘጋጀው ውይይት ላይ ነው የተሳተፉት። በሀዘን ውስጥ እንዳሉ ወንድሙ እንደሚያስቡ እረዳለሁ። ለእርሶም ለቤተሰቦቸውም መጽናናትን እመኛለሁ። ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ እግዜር ይስጥልኝ። እኔም አመሰግናለሁ።